ከትውስታ ማኅደር የመጀመሪያው የኢትዮጵያ ስፖርት ጋዜጠኛና የቀድሞው የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት ሁዋን አንቶኒዮ ሳመራኝ ጽፈት ቤት ዋና ዳይሬክተር ፍቅሮ ኪዳኔ በማጠቃለያ ክፍል ሦስት የሕይወት ዘመን አስተዋጽኦችና አሻራዎቻቸውን ትረካ ያጠቃልላሉ። የአፓርታይድ አገዛዝ የዓለምን ሕሊና እየሞገተ በነበረበት ወቅት በስፖርቱ ዘርፍ እንደምን የጸረ አፓርታይድ ትግሉ አካል ለመሆን እንደበቁ የመጀመሪያው የዓለም አቀፍ ኦሎምፒክ ኮሚቴ የስፖርት ተጠሪ ሆነው ከኔልሰን ማንዴላ ጋር እንደተገናኙ የተሰማሩባቸውን ዓለም አቀፍ የሚዲያ አውታሮች ስለ አቶ ይነቃቸው ተሰማና የወቤ በርሃ ትዝታዎቻቸውን አካተው ያነሳሉ። ለአውሮፓ አቆጣጠር በሺ ዘጠኝ መቶ ሀምሳ ሰባት የአፍሪካ ፉትቦል ኮንፌዴሬሽን ካርቱም ላይ ሲመሰረት መስራቾቹ ኢትዮጵያ፣ ግብፅ፣ ሱዳን እና ደቡብ አፍሪካ ነበሩ። ደቡብ አፍሪካ ወይም የነጭ ወይም የጥቁር ቡድን ነው እንጂ ማሰልፍ የምችለው የተቀላቀለ ቡድን ማሰለፍ አልችልም አሉ። ይሄ ሊሆን አይችልም ተብሎ ደቡብ አፍሪካ ወጣች እና እጣ ሲወጣ ከአራቱ ቡድኖች ግብጽ ከሱዳን፣ ኢትዮጵያ ከደቡብ አፍሪካ ነበረ። ደቡብ አፍሪካን ሲያስወጧት ኢትዮጵያ በቀጥታ እንደ ፍጻሜ አልፋ፣ ሱዳንን ያሸነፈው ግብፅን ገጥመ ግብጽ አሸንፎ የመጀመሪያው አፍሪካ ዋንጫ ሻምፒዮን ሆነ። እና በዛን ጊዜ አቶ ይድነቃቸው ከ- ካርቱም ቴሌግራም ነው ማድረግ የሚችለው እና እና በቴሌግራም ብዙ ነገር ሊገልጽ ስለማይችል እሷን ቴሌግራሟን ከውጤቷ ጋራ ለፌዴሬሽን ከሚልከው ላይ እሱን ወስጄ ነው እኔ ያኔ ጋዜጠኛ ሆኜ ለዛሬች ኢትዮጵያ ስሰራ፣ ከዛ ወስጄ ነው ስለ አፍሪካ ዋንጫ ለመጀመሪያ ጊዜ ለመጻፍ የቻልኩት። ይሄ ሲሆን፣ ይሄ አፓርታይድ የሚባለውን ቃል አንዳችንም አናውቀውም ነበር ከየት እንደመጣ ምን እንደሆነ። ደቡብ አፍሪካም እንደዚህ አይነት የዘር ልዩነት የነበረበት ሀገር መሆኑንም አናውቅም ነበር። አሁንም እኮ የሚገርመው አሁን ያኔ እኛ ሁለተኛ ደረጃ ሁሉ የተማርን ነን እና ታሪክ ሁሉ ተምረናል። የፈረንሳይን ታሪክ በደንብ አድርገን የተማርነው ግን የሀገራችንን ታሪክና የአፍሪካን ታሪክ አናቅም የአፓርታይድን እንትን እንግዲህ ጋሽ ይድነቃቸው ሲመለስ ነው ለእኛ ያስረዳን እና ይሄንን ትግል መጀመር አለበት ተብሎ በተለይ የአፍሪካ የትግሉ ኃላፊ አቶ ይድነቃቸው ነበረ ከአፍሪካ ፉትቦል ኮንፌዴሬሽን የተመረጠው እና እንደ አውሮፓ አቆጣጠር በሺ መቶ ስልሳ እንደምንም ብለን የጥቁሮቹ ፉትቦል ፌዴሬሽን እዛ የጥቁሩ ነበረ፣ የክልሶች ነበር፣ የነጮች ነበር፣ የህንዶች ነበር፣ አራት ፉትቦል ፌዴሬሽን አራት አይነት የስፖርት ድርጅ ቶ የነበራቸው እና የጥቁሮቹ ሮም ድረስ እንዲመጡ ተደርጎ ሮም መጥተው ነው ለመጀመሪያ ጊዜ የደቡብ አፍሪካ ጥቁሮች ከአፍሪካ ጥቁሮች ጋራ የተዋወቁት እና ከዛ በኋላ በ1964ት ቶኪዮ ኦሊምፒክ ላይ ኦሊምፒክም እንዳትካፈል ደቡብ አፍሪካ ኢንተርናሽናል ኦሊምፒክ ኮሚቴን እንትን ብለን አቆም እና በቃ ከዛ በኋላ ትግሩ ተጀመረ እና እድሜ ልካችን ስንታገል ነበር። እኔም ውጭ ሆኜ የኢንተርናሽናል ካምፔኝ አጌኒስት አፓርታይድ ስፖርት የሚባል ኢካስ የሚባል ድርጅት አቋቁሜ ፕሬዚዳንት ነበርኩ። አውስትራሊያ፣ ኒውዚላንድ፣ ጀርመን፣ አሜሪካን፣ እንግሊዝ፣ ፈረንሳይ ስዊድን እነኝህ ሁሉ የዚህ ድርጅት አባል ነበሩ። ከልዩ ልዩ መንግስታት ከምናገኘው እርዳታ ደቡብ አፍሪካ ላሉት ጥቁሮች እርዳታ በመላክ ይህን የመመሳሰረ እንራዳቸው ነበረ። ከዛ በኋላ የደቡብ አፍሪካ እርስ በራሳቸው ንግግር ጀምረው እንትን ካሉ በኋላ ኔልሰን ማንዴላ ሲፈታ ለመጀመሪያ ጊዜ የኢንተርናሽናል ኦሊምፒክ ኮሚቴ ተጠሪ ከዓለም ስፖርት ተጠሪ የመጀመሪያው ደቡብ አፍሪካ የሄድኩ ነኝ። ዋና ዋና መሪዎቹን በሙሉ አነጋግሬ አንድ የኢንተርናሽናል ኦሊምፒክ ኮሚቴ አቋቋመው ኮሚቴ ሄዶ እዛ እንዲያስታርቅ አድርገን በአውሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና ሁለት ባርሴሎና ላይ ደቡብ አፍሪካ እንድትመለስ ተደረገ። ራሱም ኔልሰን ማንዴላ ከእኛ ጋራ ኦሊምፒክ ጨዋታ እንዲመለከት ተደረገ። ከዛ በኋላ ነው ወዳጆች ሆነን ደግሞ ከዚህ በፊት ኔልሰን ማንዴላ ሀገራችን መጥተው ግርማዊ ጃን ሆይ ዲፕሎማቲክ ፓስፖርት ሰጥተዋቸው አፍሪካን የጎበኙ ኮልፌ ላይ የሚሊተሪ ልምምድ የተሰጣቸው ኢትዮጵያን የሚያውቁና ኢትዮጵያን የሚወዱ ሰው ስለነበሩ ከኔ ጋራ የነበራቸው ግንኙነት ትንሽ የተለየ ነበረ። በስፖርቱ ዓለም ውስጥ በተለያዩ ዓለም አቀፍ መገናኛ ብዙሀን ሰርተዋል። ከእንደዚሁ ቢቢሲ፣ ቪኦኤ፣ ዶች ቬሌና ፍራንስ ኢንተርናሽናል። በእነዚህ ጊዜያቶች ውስጥ የነበረውት ትዝታ ትውስታ ምን ይመስላል? በምን መልክ ነበረ የስፖርት ዘገባው ይቀርብ የነበረው? በመጀመሪያ ነገር እኔ የፈረንሳይን ጋዜጦች አቶ ይድነቃቸው የሚያስመጣቸውን ሳነብ አንድ ቀን እኔም የኢትዮጵያ ስፖርት ጋዜጣ ላይ ወጣል አይነት ነገር ነው እና ለዚህ ለፍራንስ ፉትቦል ለሚባለው ጋዜጣ ጽፌለት እኔ ኢትዮጵያ ወኪል ሆንኩ እና የመጀመሪያው ጽሑፍ የላኩት የእኔ ማቴማቲክ አስተማሪ ኳስ ተጫዋች ነበረ፣ እኛን ያሰለጥን ነበረ። ከዛ በኋላ ለመቻል ቡድን ተጫዋች ሆኖ ገብቶ የመቻል አሰልጣኝ ነበረ። እንደውም አንድ ሰመን ወደ መስኮ ሄደው የኢትዮጵያ ቡድን ከጋሽነቃቸው ጋር አሰልጣኝ ሆኖ ይዞ ሄደ። አንድሬ ቦሪ የሚባል ነበረ እና በሱ ጀመርኩ። እዛ ላይ መጽሐፍ ኢትዮጵያ የሚል ለመጀመሪያ ጊዜ በፈረንሳይ ስፖርት ጋዜጣ ላይ ወጣም እና አንዱ ችግሬ ጣሊያንኛ ጋዜጦች ማንበብ ያለመቻሌ ነበር እና ራሴ የጁቬንቱስ ቲፎዞ ነበርኩ። እና ጋሽ ነቃቸው እነኚህ ሁሉ ሽማግሌዎች እንኳን ናይ ምንም አይገባቸውም፣ አንተ ለምንድን ሄደ ጣሊያንኛ ማትማረው? ብሎ እሱ ያውቀው ነበረ መሰለኝ የጣሊያን ትምህርት ቤቱን ኃላፊ ቅዱስ ጊዮርጊስ ቤተ ክርስቲያን አጠገብ ነበር ያኔ የጣሊያን ትምህርት ቤት። እዛ ወስዶ ማታ ማታ የጣሊያንኛ ክፍል ተማሪ ያደረገኝ እና እዛ ጣሊያንኛ ተብሬ ያው ራሴን ችዬ ጋዜጣ አነብ ጀመር በኋላ ደግሞ ወደ ሜክሲኮ ከመሄዳችን በፊት የሰደቡን እሱ እንደሆነ ማይመልሳል ተብሎ የስፓኒሽ ኤምባሲ አዲስ አበባ አርቲስቲክ ፎቅ ላይ ስፓኒሽ አስተምር ነበር እዛም ገብቼ ማታ ማታ ስፓኒሽ ተምሬ ደግነቱ ፈረንሳይኛ ለሚያውቅ የላቲን ቋንቋ ቀላል ስለሆነ ስፓኒሽ ጣሊያንኛ እና ፖርቱጊዝ እስከዚህም አያስቸግርም እነኚህን ቋንቋዎች ተምሬ ይኸውና በነሱ ለነኝ ልዩ ልዩ ጋዜጦች ለቢቢሲ ራዲዮ ፍራንስ ኢንተርናሽናል ቮይስ ኦፍ አሜሪካ አሜሪካ እንኳን ያው ከሀገር ከወጣሁ በኋላ ዘርግን መታገያ አድርጌው ነበረ። ዶቼ ቤለ ለፈረንሳይኛው ክፍል ነበረ የምሰራው እና ያን ጊዜ ሜልቡርን ራዲዮ ጣቢያ አንተ አላቋቋምክም ነበር እ ያን ምገባሄን ይሆን ነበር እና ሁሉም ያው መቼም እዚህ የፖለቲካ ጥገኛ ሆኜ ፈረንሳይ ሀገር ስገባ ኪሴ የነበረችኝ ሁለት መቶ ዶላር ነች እና አስራ አንድ አመት ልጅ በእጄ ይዤ ነው እሱኑ ለማስተማር እኔም ለመኖር ያው መታገል ስለነበረ በየቦታው ኮሬስፖንደንት ሆነን አዣንስ ፍራንስ ፕሬስ ይሄ የመሳሰለ ቦታ እየሰራሁ ነው ሆኖ በሁለት እግሬ የቆምኩት። ትዝታ ነገር ሲነሳ መቼም በዚህ ሁሉ ረጅም አመታት ውስጥ በውይይታችንም እንደዚሁ ደጋግመው ያነሳቸው ይድነቃቸው ተሰማ ናቸው። የኢትዮጵያ ስፖርት አባት ሊባሉ የሚገቡ ከእሳቸው ጋርስ ያሉት የስፖርቱ አለም ትውስታ ትዝታዎች ምን ይመስላሉ? በክፉም በደጉም የደረስኩበት ደረጃ ያደረሰኝ እሱ ነው። የእሱ ተማሪ ነኝ እኔ። ከልጅነት የጀምሮ ያው ሳንጆርጅ ክለብ በአባልነት ከአባቴ ጊዜ ጀምሮ የምንተዋወቅ ስለነበር ስፖርት የተባለውን ነገር በሙሉ እኔ ከሱ ነው የተማርኩት፣ እና በጣም አዋቂ ሰው ነበረ። የተከበረ ሰው ነው። በዚህ ላይ ደግሞ ዲሲፕሊኑ እኮ የእሱ ልዩ ፍጡር ነው። እኔ አይቼም ማለት አሁን ለምሳሌ ጋሽ ንቃቸው በየጊዜው ለስብሰባ በአውሮፕላን ይሳፈራል ከኢትዮጵያ ሲወጣ ሲወጣ ለእያንዳንዱ ጊዜ ንዛዜውን ጽፎ ፈርሞ ለጸሐፊው ሰጥቶ ነው የሚሄደው። ከአስራ አምስት ቀን በኋላ ደግሞ ተመልሶ ያርማል። ለምን እዛ ንዛዜው ላይ ባለፈው ላይ መቶ ሊሬ ብሎ ጽፎ ወይ አምሳ ሊሬ ጽፍቶ እንደሆነ አምሳዋን ቀንሶ ነው እንትን የሚለው። አሁን ለምሳሌ ማታ ማታ ከበተኛቱ በፊት በቀን ያወጣውን ሂሳብ ዘክቶ ምን ብሎ እንትን የሚል እና እንደ እንዲህ አይነት ዲሲፕሊን አሁን ለምሳሌ ባልንጀሮቹ አብረ ስትሄድ እያንዳንዱ ሰው እንደ ፈረንጃ ጋር ከኪሱ አውጥቶ እንዳይከፍል እሱ ለሁሉም ይከፍልና ካሳሁን አስር ሳንቲም ብሎ አንተን ይመዘግብሃል እና አንድ ብር ስትሞላ አንድ ብር አምጣ ይልሃል እና ዲሲፕሊኑ ሌላ እውቀቱ የማያነባው ነገር የለውም። አሁን ለምሳሌ በመጀመሪያ ስለ ኢትዮጵያ አድሚኒስትራሲዮን፣ ስለ ሕክምና ይህን ስለመሳሰለ ነገር የኢትዮጵያን ሕዝብ የሚያጠናክር እና የሚያበለጽግ የሚያድን ነገር ነው ሁሌም ምኞቱ ያለው። እና ወጣቶቹም በስፖርት እንዲዳብሩ ይሄን የመሳሰል ነገር እንዲያደርጉ ነው። ሳካነት የቻለው በዛን ጊዜ እሱ ራሱ ተፈሪ መኮንን ተማሪ በነበረበት ጊዜ አብረውት የተማሩት በሙሉ ናቸው። አሁን ብዙዎቹ ወደ ሆለታ ሚሊቴር አካዴሚ ሄደው ወታደር ሆነው የመጡት እና ሁሉም በየመስሪያ ቤት ውስጥ የሚያውቀው ሰው ስለነበረ ይረዳው ነበረ እንጂ አሁን ለምሳሌ የእሱ ዲፕሎማሲ የፈረንሳይን ፉትቦል መመሪያዎች በሙሉ ደንቦች፣ ይህን የመሳሰለው በሙሉ አንዴ ከስቶክሆልም ዘሮፓ ቆጣጣ በሽት መቶ ሃምሳ ስምንት ከመጀመሪያ ጊዜ ለዓለም ዋንጫ ተካፍሎ ና የፊፋ ኮንግሬስ ተካፍሎ ሲመለስ በፓሪስ በኩል አልፎ ከፈረንሳዮች የሚያስፈልጉትን መመሪያዎችና መጽሔቶች በሙሉ ሰብስቦ ወስዶ በአማርኛ ተረጎመ። በመጀመሪያ ነገር በአማርኛ ለመተርጎም አባቱ የቅኔ ሰው ስለነበሩና እሱም አማርኛ በደንብ አድርጎ ስለሚያውቅ በቀላሉ ተረጉሞች አለ። ለምሳሌ ፔናልቲን የፍጹም ቅጣት ምታር። አሁን ከዚህ የተሻለ አማርኛ የት ይመጣል? የፍጹም ቅጣት ምት እና ይሄንን ሁሉ ተርጉሞ የኢትዮጵያ ሕዝብ አማርኛው ሕጉ እስኪገባው ድረስ የፈረንሳይኛው ነው መጽናት ያለበት ብሎ የኢትዮጵያ ፉትቦል ፌዴሬሽን መተዳደሪያ ደንቦች ለአንድ አስር ዓመት በፈረንሳይኛ እና በአማርኛ ነበር የሚወጣው እና እንደ አጋጣሚ ደግሞ ብዙዎቹ የፌዴሬሽኑ አባሎች ፈረንሳይ የሚሊቴሪ አካዴሚ ሰንሲር የተማሩ ስለሆኑ የፈረንሳይ ተማሪ ስለነበሩ ፈረንሳይኛ ስለሚያውቁ ነው ማጆሪቲው ትም ተብሎ አለዛ ራሱም ሊያስረዳ ይችላል በሚል እንትን በእንደዚህ አይነት እምነት ነው። ከህብረቱ ደግሞ እኮ አልፎ ጋሽ ነጋቸው የኢትዮጵያ ፍቶል ፌዴሬሽን ዋና ፀሐፊ ሆኖ የሳንጆርጅ ተጫዋች ነው። የሳንጆርጅ አሰልጣኝ ነው። የኢትዮጵያ ብሔራዊ ቡድን አሰልጣኝ ነው። ምን የማይሰራው ነገር አለ? ተጫዋች ሆስፒታል አመላላሽ ነው። አምቡላንስ ነው። ምን ኢትዮጵያ ስፖርት እና ከዚህም አልፎ ተርፎ የአፍሪካ ስፖርት ራሱ እንኳን እስከዚህ እንዲሻሻልና እንዲህ ደረጃ እንዲደርስ ክብሩን እንዲጠብቅ የኮንግሬሱ የታገለ እሱ ነው እና ይህን ሁሉ ውለታ ለዋለ ሰው ሀገራችን ነው። አንድ መንገድ እንኳን ሳይኖረው በመቅረቱ በመቀረሱ ያው ዝሜ በትውስት ዓለም ከተመላለስን አልቀረ አንዱ ለመቋጫ የሚሆነው የውቤ በርሃ ጉዳይ ይሆናል። ውቤ በርሃና ና ፍቅሩ ኪዳኔ ትውቃቸውና ትዝታዎቹ ምን ይመስላሉ? ውቤ በረሃ በእኛ እድሜ ያለችን መዝናኛ አንድ ሲኒማ ነው፣ ሁለት ውቤ በረሃ ነው። አሁን ሲኒማ የሚገርምህ ፊልሞቹ በሙሉ በእንግሊዝኛ በጣልያንኛ በፈረንሳይኛ በአረበኛ እና በህንደኛ ነው የሚታዩት እኛ እንኳን ያው ተማሪ ቤት ያለነው ትንሽ ፈረንሳይ ትንሽ እንግሊዝ ሊገባን ይችል የሆነ ግን ከእኛ ጋር እዛ ሲኒማ የሚገባው በሙሉ አንድም ቋንቋ አላማርኛ የሚያውቅ የለም እና ፊልሙ ስታይ አሁን ለምሳሌ ዋናው አክተር ስም ውጭ ተጽፏል ብቻ የትኛው እንደሆነ ነው ማወቅ ያቃተን እና ራሳችን ጎበዝ የሚል ስም አወጣንለት። ስለዚህ ፊልም ውስጥ ስታዩ ያው ጎበዙን ጠላት ተከትሎት ሲሄድ ካየ ተመልካቹ ተጠንቃቅ ተጠንቃቅ ብሎ በአማርኛ ይነግረዋል። ፖፕኮርን ምናምን የለም ያኔ። እኛም በራሳችን ያው ሽምብራችንን ይዘን እንገባለን። ቆሎ ይዘን ትገባለ። አንዳንዱም ደግሞ ትንሽ አገልግልን ብጤ ይዞ የሚመጣ አለ። ጨጨሳም ይዞ የሚመጣ አለ። ይሄ ሲኒማ ቤቱ ነው። ሲኒማ ቤት ደግሞ ለመግባት አምሳ ሳንቲም ለማግኘት ያለው ችግር ይሄ ነው አይባልም። ወጣቶች ሆነ ከዛ ስራ ጀምረን ውቤ በረሃ ገባን። ውቤ በረሃ ስሙን ካለ ደህና መጠጣት ትችላለህ። ለምሳሌ አንድ ብርጭቆ ቪኖ ታዝና፣ ግማሹን ከጠጣህ በኋላ ደግሞ አንድ ብርጭቆ ውሃ ታዛለህ። በእሱ እየቀላቀል ቀይ እያደረግህ ቁጭ ማለት ነው። ኛ ሰው ደግ ስለሆነ ውቤ በረ አሁን እንደኔ አይነቱ ከመስከረም አንድ ቀን እስከ ስድስት ይገባል። ካለህ ጠጣለ ከሌለ ብድር አለ። ብድር ከሌለ ደግሞ አንዱ ይጋብዛሉ። የእኛ ህዝብ ደግነት እኮ ይሄ ነው አይባልም። ሁሉም ያለውን ያካፍላል። ሬስቶራንት እንኳን ሄደህ ባዶህን አንዱ ሲበላ ሄደህ ቁጭ ብላ አብረሆ መብላት ትችላለ። እና እዛ ይሄድ ያው ዳንስ የተማር ነው፣ እንደዚሁ ነው። ዳንስ ደግሞ ሲባል አሁን በእኛ ጊዜ ከታንጓን ስተን ነው ከታንጎ አንስተን ቫልስ፣ ፎክስ ትሮት፣ ምን ብለን ቡጊ ቡጊ፣ ቻቻቻ፣ ሩምባ እና የማናውቀው የለም። ሙዚቃ ራሱ ከሎስ አንጀለስ፣ ለንደን እና ከፓሪስ አናንስም ሙዚቃ በደንብ ነው የምናውቀው የምንከታተለው። ግን እኔ እስካሁን ያልገባኝ በመጀመሪያ የተማርናቸው ሙዚቃዎች ይሄ አሜሪካን ካንትሪ ሚውዚክ የሚለውን አውስትራሊያም ካንትሪ ሚውዚክ እንዳለ ያኔ ሲድኔ የነበርኩ ጊዜ አይቼዋለሁ። ተፈሪ መኮንን ትምህርት ቤት ሊሆን ይችላል። እዛ የነበሩት ጀዝዊት ከካናዳ የመጡ ወይ እነሱ ይዘው መጥተው ይሆናል ብቻ። በቃላችን ያው ደብተር ላይ እየጻፈን ነው ደና ጃምባላያ የኔ መሳሰለ ከዛ እና ሮዝ ሮዝ አይ ላቭ ዩ የውቤ ብርሃን ዋና እንትኖቹ ናቸው ሮዝ ሮዝ ላቭ ዩ ዊዝ ኤኪንግ ሃርት What is your future now we have to part Standing on the jetty as the steamer moves away Flower of Malaya, I cannot stay Bahala daw Korea hedo ay mataw tor Da Europa quota zar 53 52 life Japanese rumba in the world is Japanese rumba ay ay ay

የተሰራችው አሉ ያቺ ጃፓን ጀሩባ የምትባል ሙዚቃ እና እንግዲህ፣ የአዲስ አበባ ወጣት ይሄ ነው ማለት፣ ከራስ መኮንን ድልድይ አንስቶ እስከ አትክልት ተዘራ ድረስ በእግሩ ይሽከረከራል። ሲመሽ፣ ያ ወደ በረሃ ነው የሚገባው፣ የፍንታ ወይ መገናኛቸው

በኋላ ተሻሽለን ወደ ነጭ አረቄ ፓፓሲኖስ ገባን። በምድር ባቡር አማካይነት ፔርኖ እና ፓስቲስ የሚባል መጠጥ ተመጣ ከጅቡቲ እና ኮኛክ ጠላ፣ እስከዚህም እንኳን አይደለም ጠላ። አሁን ለምሳሌ እኔ የማስታውሰው ድሮ የእኛ ብሔራዊ ቡድን ትሬኒንግ ካደረገ በኋላ ሲጨርስ፣ ውሃ አጥም ያለው አይደለ? ውሃ ያንዴ እንደዚህ የሚሰጥ ሰው የለም። እስኪ ጠላ ቤት እንዳለ ዚህ አካባቢ ፈልግ ይባላል። አንዳንድ የክብር ዘበኛ ቆርቆሮ ያነሳልህ እና ከዛ በኋላ ነው ወደ ቤቱ የሚሄደው እንጂ ሻወር የለ ምን የለ። እና ይህን ሁሉ እዚህ አሳልፈን ነው እንደዚህ የደረስነው። አሁንስ የስደት ህይወቶ ምን ይመስላል? የስደት ህይወቴ ያው የልጅ ልጆቼ ዩኒቨርሲቲ ገብተዋል። እኔም በየቀኑ እየተማርኩ ነው። ኢንተርኔት ስላለኝ ከእሱ ጋር አወራለሁ። እንግዲህ ያው እንደ ሌሎቹ እኔም ተለያይን እየጠበቅኩ ጅም ጊዜ እንደሚያቆይልን ተስፋችን ነው። እኛ ፍቅሩ ኪዳኔ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ስትለኝ ከሳሉ